ከጋቢና ጋር ስለሆናችሁ እናመሰግናለን አድማጮቻችን። ጋቢና ከአሜሪካ ድምፅ ራዲዮ ለእናንተ የሚቀርብ ወጣቶች ላይ ያተኮረ መሰናዶ ነው። እንግዲህ ባለፈው አመት ሐምሌ 28 2010 ዓ.ም በጅጅጋ ከተማ የቀድሞ ፕሬዚዳንት አብዲ መሀመድ ኡመር ስምሪት የተሰጣቸው ናቸው በሚል የተጠረጠሩትና ና ሄጎ የሚል ስያሜ የተሰጣቸው ወጣቶች በከተማ ነዋሪዎች ላይ አደረሱት የተባለው ጥቃት አንድ አመት ሞላው። በወቅቱ ይፋ በተደረገው ሪፖርት ሰባት አብያተ ክርስቲያናት ተቃጥለዋል፣ ብዙ ሰዎች ተገድለዋል፣ ንብረት ወድሟል፣ እንዲሁም በመቶ ሚሊዮኖች የሚቆጠር ሀብትም ተዘርፈዋል። በወቅቱ ጥቃት በደረሰ ጊዜ ጉዳዩን ጠቅላይ ሚኒስትር አብይ አህመድ ቢሮ ድረስ በመሄድ አቤቱታ ከማቅረብ ጀምሮ ኮሚቴ እንዲቋቋምና ተጎጂዎች እንዲረዱ ያደረገ ወጣት የዛሬ የጋቢና እንግዳችን ነው። ጅጅጋ ተወልዶ ያደገውና ኑሮውን በአዲስ አበባ ያደረገው ሱራፌል ላይ ለሌሎች ወጣቶች ምሳሌ የሚሆን በጎ ተግባር አከናውነዋል ሲሉም ሌሎች ምሳሌ ይሰጡለታል አዲስ ቸኮል ለዛሬው የዘጋቢዎቻችን መስኮት መሰናዶ ላይ ተከታዩን አዘጋጅቷል ሱራፌል ከሚያብራራበት ይጀምራል አጠቃላይ ዘሶማሌ ክልል በነበረው ግጭት ሁላችንም እንደምናቀለው ሶስት ቀናት የዘለቀ ችግር ነበር የተፈጠረው ማለት ነው በሰአቱ ደግሞ ሀገሪቱ ለምንም የኢንተርኔትን አክሰስ ምንም ነገር አልነበረምና እዚህም ደግሞ ጉዳዩ የመታወቁ ነገር ብዙ እንዳልነበረ አውቀናል። በስልክ ብቻ ነበር እዛ ካሉ ሰዎች ጋር የምንገናኛ። ከዛም እዚህ አጠቃላይ ሌሎች ሰዎች እንዲያውቁልን ጉዳዩን፣ እርስ በእርስ ደግሞ የእጅጋ እና የአካባቢ ተወላጆች እዚህ አዲስ አበባ ያሉት ማለት ነው ተገናኝተን በሶሻል ሚዲያ እንድንገናኝ አድርጌ ሁላችንም ተገናኝተን ወደ አንዳንድ ሚዲያዎች ሄደን እስከ ጠቅላይ ሚኒስትር ቢሮ ለመግባት እንደዚህ አንድ ላይ በመሰባሰብ እንደ ሰልፍ ነገር በማድረግም ድምጽ እንዲሰማ አድርገናል። በሰአቱ ያን ነው እኔ በሰአቱ አድርጌ የነበረው ነገር። ከዛ በኋላ ኮሚቴ አቋቁማቸው እርዳታ ያሰባሰባችሁት ያሰባሰባቸው እና ለዚህ ለተባቸው ወገኖች ለመድረስ የሰራችሁት ስራ አለ፣ እስኪ እሱንም ካለ። እስኪ እሱ ኮሚቴ ያደረገው እዛ ከቢ ላይ ላለው ሰው ድምፅ የመሆን ስራ የሰራው እዚህ ሆኖ ከዚህ እስከ ጠቅላይ ሚኒስትር ቢሮ ርስ በመግባት እና በማነጋገር እዛ ያለው ሰው ብቻውን እንዳሆነ የማሳየት ስራ፣ የማጽናናቱን ስራ ሰርቷል። ከእሱ አልፎ ደግሞ በተለያዩ ሀሳቦች ገንዘብ የማሰባሰብ ሁኔታ ውጭ ሀገርም ባሉ ሰዎች የራሳችን ህጋዊ የፌስቡክ ቻናል በመክፈት ውጭ ሀገር ያሉ ሰዎች ሩ ወደኛ አካውንት ብር ላቁ። ከዛ በኋላ ቀጥታ ለሰዎቹ አንድ በአንድ የተጎዱትን ሰዎች እያጣረን ከማህበረሰብ አንድ ላይ በመሆን በየፍራንክም ማስታ የፍራንክም ድጋፍ አደረግን። ከፍራንክ አልፈንም ደግሞ ሰዎች ሰብስበን የመረ አጠቃላይ በብር ደረጃ ሲተመ እርግጠኛ አደለውኝም። መጀመሪያ ላይ በእጅ ነበር፣ በፖስታ ያደርገኝ ስታይ ነበረው። ከዛ በኋላ በጣም የተጎጂት ተጎጂ የተባሉትን መረጠን እና በባንክ አካውንት ያወጣንላቸው፣ በባንክ አካውንት ተሸጠናቸው። ቢያንስ እስካሁን ለአራት ለአምስት ጊዜ ጊዜ እየጠበቅን ባህል እየጠበቅን እየሰጠን ነው የምንገኘው። አሁንም የተወሰነ በኮሚቴ ስም የቀራ ብር አለ፣ የተወሰኑትም ለመስጠት አሁን ዝግጁ ነው። ለመሆኑ ሌሎች ስለ ሱራፌል ምን ይላሉ? ቃቸው ታደለ ይባላል። ናታን የሚግብረ ሰናይ መንፈሳዊ ማህበር የሚባል ማህበር አለ እዚህ ጅጅጋ ውስጥ ወጣቶች ማህበር፣ የዚያ ማህበር ሰብሳቢ ነ ሱራፌል ማለት የጅጅጋ ልጅ ነው፣ የኛ ጓደኛ ነው። በትምህርት አጋጣሚ ሄዶ አዲስ አበባ ኮሚቴ አዋቅረዋል፣ ያኔ በአደጋውና በሞቱ በሰቆቃው ጊዜ እዚህ ከነበረው ህዝብ በላይ ድምጻችን እንዲሰማ ከፍተኛ አጽዋር ያደረገ ወንድማችን ነው። ምንም በእድሜ ታናሽ እንኳን ቢሆን ከእድሜው በላይ ነበር ሲሰራ የነበረው ታላላቅ ሰዎችን የከተማ የጅጅጋ ምስራቅ ሀረርጌ ተወላጆችን፣ በጣም ትልልቅ የሚባሉ ሰዎችን በማሰባሰብ ድምጻችን ሚዲያ እንኳን ሽፋን ባልተገኘበት ጊዜ መስቀል አደባባይ ስብሰባ እየጠሩ የተለያየ ቦታ እየተገኘ የእኛ ድምጽ የእኛ ጩኸት እንዲሰማ ካደረጉ ወንድሞችምና እህቶች መካከል ግንባር ቀደም ሆኖ ማለት ትወዳለሁ ሱራፌልን ማለት ነው። ዘላለሚኔ እባላለሁ። ጅጅጋ ዩኒቨርሲቲ መምህር ነኝ። አሁን ላይ ደግሞ በጅጅጋ ዩኒቨርሲቲ የአዲስ አበባ ኦፊስ ላይ በምክትል ዳይሬክተርነት እየሰራው እገኛለሁ። ስምንቱ ጥፋት ከተከሰተ በኋላ የጅጅጋ ልጆችና ጅጅጋ አካባቢ ተወልደ ያደጉ ነገር ግን አዲስ አበባ ላይ ያሉ እንዲሁም ጅጅጋ ላይ የተማሩ እዚህ ለትምህርት የመጡ ልጆች አንድ ላይ ተሰብሰብ ተሰባስበን እየሰራን ነበረ። በተለይ አሁን ሱራፌን በማሰባሰብ ኢንፎርሜሽን በመስጠት ያለውን ጅጅጋ ላይ እየተከሰተ ያለውን ነገር እኛ ኢንፎርሜሽኖችን ለእኛ በማቀበል ምን ማድረግ ምን ማድረግ እንዳለብንም በመመካከር እኛም በማሰባሰብ እንድንለግስ ሀሳቡን ያቀረበው እሱ ነው። ደም ለግሰናል። ወደ ኮሚቴ ፎርም ከማድረጋችን በፊት ፎርም እያደረግን ያለበት ሰዓት ላይ ይህንን እንድናደርግ ትልቅ አስተዋጽኦ አድርጓል ማለት ነው። ስራቴል ኮሚቴያችንም ከተቋቋመ በኋላ ጅጅጋ ሁለቴ ሶስቴ በመሄድ ጅጅጋ ላይ ያሉትን የተጎዱትን በአካል በመቅረብ ማ ምን ያህል ነው የተጎዳው ምንድን ያጣው ነገር በደንብ ኢንቨስቲጌት በማድረግ ኢንፎርሜሽኖችን ለኮሚቴያችን በማቀበል የሚሉ ሰዎችን በመለየት ስራ ላይ ከፍተኛ አስተዋጽኦ የነበረው ልጅ ነው ማለት ነው። አሁኑ ሰዓት እንዳራያ ይሆናል ብለን የምናስበው እና ከዚህ አንጻር እስኪ ሱራፌል የሰራው ስራ ለሌሎች ለሀገሪቱ ወጣቶች፣ በተለይ እንደዚህ ተመሳሳይ ችግር ውስጥ ያለፉ ከተሞች ውስጥ ለሚኖሩ ወጣቶች ምን ትምህርት ይሰጣል ብለን እስኪ እንትን ታስባለህ? ፊል አመለካከት ለየት የሚያደርገው ነገር እንደ ወጣት በስሜት ተከፋፍቶ ወደ በቀል እና ወደ መልሶ ማጥቃት የምንለው አካሄድ ሳይሆን የተጎዱትን ከመርዳት አንስቶ ሰላምን የመፍጠርን እንቅስቃሴ ሰላምን የመፍጠር እንቅስቃሴ የተደረገው ነገር ምንድን ነው? የመለየት ስራ ነበረ። ሀበሻና ነን ሀበሻ፣ ሱማሌ እና ነን ሱማሌ በሚለው ግሩፕ ተፈጥሮ ትልቅ እልቂት እንዲመጣ ነበረ። ግን ይሄ እንዳይሆን አብረን የሶማሌ ወንድሞቻችንም አብረው ከእኛ ጋር እንዲሆኑ አዲስ አበባ ላይ ያሉ የትም ቦታ ላይ የሚያሉ አብረው እንዲሆኑ አንድ ላይ የተሰራበት ስራ ነው። ይሄ ደግሞ ትልቅ ነው። ይሄ ትልቅ ለወጣቱ አሪያ የሚሆነው ነገር ምንድን ነው? ከስድብ ከማውገዝ የተለያዩ ፎቶዎችን እውነተኛም ውሸተኛም የሆኑ ፎቶዎችን በመለጠፍ ማነሳሳት ሳይሆን ስለ ሰላም መስበክ አብሮ አብረን ያሳለፍነውን ነገር በጅጅጋ ላይ ወንድማማች ሆነን ጎረቤት ሆነን አብረን በሰላሙ ያሳለፍነውን ነገር በማስታወስ የመጣብንን ችግር አንድ ላይ እንጋፈጠው። ይሄ ሊሆን አይገባም የሚለውን ነገር ነበር ሲሰራ የነበረው። እዚህም ያሉ አዲስ አበባ ላይ ያሉ በሶማሌ ወንድሞቻችንን በማግኘት እርዳታ እንዲሰጡ ጭምር፣ ለተጎዱ ልጆች፣ ለተጎዱ ወገኖቻችን እርዳታ እንዲሰጡ ጭምር ትልቅ ቅስቀሳ ያደርግ ነበር እና ይሄ ትልቅ አርያነት ነው ማለት ነው። በአጠቃላይ ሱራፌልጥ ላይ ወጣትነቱን ለበጎ ተግባር እየተጠቀመበት ነው። የኢትዮጵያ ሰላም እንዳይደፈርስ ወጣቶች አደጋን በመከላከል ጭምር አስተዋጽኦ ሊያበረክቱ ይገባል ብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከጅጅጋ።